ራይትስ ዋች የተባለው የሰብአዊ መብት ተሟጋጭ ድርጅት ባለፈው ሳምንት በየመን ሰንዓ በፍልሰተኞች ማቆያ ለሞቱት ኢትዮጵያውያን የሑቲ አማጽያን ቡድንን ተጠያቂ አደረገ። ድርጅቱ ትናንት ባወጣው መግለጫ በአካባቢው የሚንቀሳቀሱ የሑቲ አማጽያን ያደረሱት ጥቃት በተባበሩት መንግስታት ድርጅት እንዲመረመር ጠይቋል። ገልሞ ዳዊት ዘገባለው የቃጠሎውን መነሻ በተመለከተ ከአደጋው ከተረፉ የዓይን እማኞች ቃል ጠቅሶ መግለጫ ያወጣው የመብት ድርጅቱ ሂዩማን ራይትስ ዎች ኢትዮጵያውያኑ በፍልሰተኞች ማቆያ ጣቢያ ውስጥ ያለውን ኢሰብኣዊነት በማውገዝ ተቃውሞ በማሰማት ላይ ያሉ የማቆያው ጠባቂዎች የውቲ ታጣቂዎችን እንደጠሩባቸው ገልጸዋል። ታጣቂዎቹ ከመጡ በኋላ ደግሞ ፍልሰተኞቹን እንደደበድቧቸውና ለእሳት አደጋ መነሻ የሆነው ነገርንም እንደወረወሩባቸው ድርጅቱ በሪፖርት አስፍረዋል። የድርጅቱ የስደተኞችና ፍልሰተኞች አጥኚ ናዲያ ሀርድማን በፍልሰተኞቹ ማቆያ የደረሰው አደጋ አሁንም በየመን በተለያዩ አካባቢ ያሉ ፍልሰተኞችና ስደተኞች ሕይወት አደጋ ላይ መሆኑን ማሳያ ነው ብለዋል። ድርጅቱ በሪፖርቱ ላይ የሁቲ ታጣቂዎችንም ምላሽ አካተዋል። መሀመድ አብዱል ሰላም የሁቲ ሚሊሻዎች ቃል አቀባይ ለአደጋው የተባበሩት መንግሥታት የፍልሰተኞች ጉዳይ አይወምን ተጠያቂ አድርገዋል። ሚስተር አብዱል ሰላም ድርጅቱ በህገ ወጥ መንገድ ወደ የመን የገቡትን መደጎም ሲገባው በቸልተኝነቱ መወቀስ አለበት ብለዋል። የሁቲ ታጣቂዎች ለወንጀሉ ተጠያቂ መሆን እንደሚገቡ የጠቀሰው ሪፖርቱ የተባበሩት መንግስታት የየመን ሰብአዊ መብት ጥሰት አጥኚ ቡድን በኢትዮጵያ ላይ የደረሰውን ጥቃት ማጥናት አለበት ብለዋል። በሰንዓ ኢሚግሬሽን ፍልሰተኞች ማቆያ የሞቱት ኢትዮጵያውያን ቁጥር እስካሁን አይታወቅም። አንድ የሰንዓ ከተማ ነዋሪ እስካሁን አርባ ሶስት ሰዎች መቀበራቸውን ገልጸዋል። እኚህ ስርዓተ ቀብራቸው የተፈጸሙ አርባ ሶስት ሰዎች ከአደጋው በኋላ ወደ ተለያዩ የጤና ተቋማት ተወስደው ህይወታቸው ያለፉ ናቸው። አስከሬናቸውን ከማቀዝቀዣ ውስጥ አውጥተው ነው የቀበሯቸው። እኛ የምናውቃቸውን ሰዎች ማንነት እንለይ ፍቀዱልን ስንል ከልክለውን እንዲሁ ነው የቀበሯቸው። ተጎድተው በህክምና ላይ ካሉት ሁለት ሰዎች አሁንም በሞትና በህይወት መካከል ናቸው ብለዋል። የኢትዮጵያ መንግስትም የኢትዮጵያውያኑ ሁኔታን እየተከታተለ መሆኑን ገልጸዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደሩ ዲና ሙፍቲ ከሶስት ቀን በፊት የአርባ ሶስት ሰዎች ስርዓተ ቀብር በሰንዓ መፈጸሙን አረጋግጠዋል። እዛ አይኦኤም ጋር ዩኤንኤችሲአር ጋር ከሬድ ክሮስ ጋር ባክንድ ፎርስ እዚህም ካለው ጋር ወዲህ ወዲያ አንል ነበር። ነገር ግን አማራጭ ሆነው የተገኘው ማቆየትም ስለማይቻል እዚ አካባቢ የማቅበር አቅጣጫ ነው ኮሚኒቲውም ተባብሮ ማለት ነው። ስለዚህ ባለፈው ከሶስት ቀን በፊት አርባ ሶስቱን እዛው የተቀበሩበት ሁኔታ ነው ያለው። አንድ እሱ ነው። ሌላ የተቀሩትንም ብዙዎች ስላሉ የቀሩት በርካቶች የእኛ ዜጎች ስላሉ እነሱን ለማውጣት አይኦኤም ጋር አሁንም ከሰንአ አይሮፕላን ስለማያርፍ አይሮፕላን የሚያርፈው ኤደን ብቻ ስለሆነ ከሰና ወደ ኤደን በተቻለ መጠን እንዲያጓጉዙልን በኩላችንን ጥረት እያደረግን ነው። እንደዛም ሆኖ ግን ከሞላ ጎደል አርባ ሶስቱ ተቀብሯል። የተቀሩት አርባ ሶስቱ በሙሉ ኢትዮጵያኖች ናቸው የሚል መረጃ የለንም። ነገር ግን ማንነታቸውን አሁንም ኤምበሲው በቅርበት ባለው ቻናል ቤተሰቦቻቸው እንድለይልን ስራ እየሰራ ያለበት ሁኔታ ነው ያለው። ትላንትም በየመን እስር ቤት የነበሩ መቶ አርባ ሶስት ኢትዮጵያውያን ከኤደን ወደ አገር መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።